በባህር ዳር እና በአዲስ አበባ የተፈጸሙ ዘግናኝ ግድያዎችን በሚመለከት በታሳሪዎች ላይ ምርመራ መጀመሩ ለውጡ ወዴት እያመራ ነው የሚል ስጋት እና ጥያቄ ያስነሳል ይላል። በሲዳማ የክልልነት ጥያቄን በሚመለከት በሰላማዊና ሕጋዊ መንገድ ብቻ እንዲፈታ በጋራ እንዲሰራ አጥብቆ ጠይቋል። የኢንተርኔት አገልግሎት መዘጋትን በተመለከተ መንግስት አገልግሎትን ከመዝጋት እንዲቆጠብ እና የህግ ማዕቀፍ እንዲወጣ ኢሰመጉ አብክሮ ጠይቋል። በተለይ በባህር ዳር እና በአዲስ አበባ ግድያ ያልተፈጸመባቸው ባለስልጣናትን በመለከት ዋና ዳይሬክተሩ አቶ ቢንያም አባተ የሚሉት አላቸው። ፖለቲካ ፓርቲዎችን አነጋግረናል። ታሳሪዎቹ ያሉበትን በተለይ የአዲስ አበባ ፖሊስ ኮሚሽን እና የኦሮሚያ ፖሊስ ኮሚሽንም በዛ ሜዳ ጉብኝት አድርገናል። ኃላፊዎችን ለማግኘት ሙከራ አድርገናል። ሁለት ሳምንት አካባቢ ሆኖታል። ደብዳቤዎቻችን ካስገባን በተከታታይ በአካልም በስልክም ሄደን ምላሽ ለማግኘት ሙከራ እያደረግን ነው። ነገር ግን ከአዲስ አበባ ፖሊስ ኮሚሽን ያገኘ ነው ምላሽ አስቸኳይ ሀገራዊ ስራ ላይ በመሆናቸው ምክንያት አሁን ሊመልሱልን እንዳልቻሉ እና ቀጠሮ እየሰጡ ነው ያሉት። በቀጠሮ እየተመላለስን ያለ ነው። አሁንም ቀጠሮ ላይ ነው። ጥያቄውን ግን አቅርበ በአጠቃላይ በሀገሪቱ የደረሰውን የዜጎች ህይወት መቀጠፍና መሰደድን በተመለከተ የኢሰመኮ ቦርድ ሰብሳቢ አቶ አመሃ መኮንን ያከሉበት። ከዲሞክራሲ ተቋማት ግንባታ ጋር በተያያዘ የተጀመሩ ነገሮች አሉ። እንግዲህ ዲሞክራሲ ተቋማት ተብሎ በአብዛኛው የሚታወቁት ፍርድ ቤት አለ፣ የምርጫ ቦርድ አለ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን አለ፣ የሚዲያ ተቋማት አለ። እዚህ ረገድ ያው እየተሰሩ ያሉ በተለይ ህግ ማዕቀፉን ከማሻሻል አንጻር እየተሰሩ ያሉ በርካታ ስራዎች አሉ። አንዳንድ ህጎችም ኦልሬዲ በፓርላማ የጸደቁ አሉ። የአዳዲስ የተቋማቱ ኃላፊዎችን የመሾም እርምጃዎችን እናቃለን። ከሚጠበቀው ለውጥ እጅግ መሰረታዊነትና ብዛት አንጻር ባለፈው አንድ አመት ውስጥ ከዚህ በላይ መስራት ይቻል ነበረው የሚለውን እያንዳንዳችን የተለያየ ግምጋሜ ግምገማ መስጠት እንችላለን። በእኛ በኩል አበረታታች ነው የሚላለን ምናልባት ግን ከእኛ ድርጅት ተልእኮ አንጻር በጣም ቅርበት ያለው የኢትዮጵያ ሰብአዊ መብት ኮሚሽን በተመለከተ ያው አሁን በቅርብ ነው ገና ሰብአዊ መብት ኮሚሽን ኮሚሽነር የተሾመለት። ከዚህ ውጭ በአጠቃላይ በመስሪያ ቤቷ አደረጃጀት ላይ በአሰራሩ ላይ በህግ ማዕቀፉ ላይ ምን አይነት ማሻሻያ እየተደረገ ነው የሚለው ብዙ የሚታወቅ አይደለም። እዛ ላይ ልንል የምንችለው ከዚህ በኋላም በጣም በነዚህ ተቋማት በኩል የሚደረገው የማሻሻያ ላዊጥ በተቻለ መጠን መፍጠን እንዳለበት ይሰማኛል። ጠቅላይ አቃቢ ህግ ወንጀለኛ ያላቸውን እና የጠረጠራቸውን ለህግ አቅርቧል። በዚህ ረገድ የኢሰመጉ ሚና ምን እንደሚመስል አቶ አማሀ የዘረዘሩት አቃቤ ህግ አሁን ባለው ሁኔታ ምናልባት ሁላችን እንደምናውቀው በከሳሽነት ሚናው ብቻ ሳይሆን የሚታወቀው በተለይ በዚህ የህግና የፍትህ ማሻሻያ አማካሪ ጉባኤንም በማቋቋም በዛ ላይም እየተሳተፈ ይገኛል። በአብዛኛው ድርጅታችን ፍትህና የህግ ማሻሻያ ምክር ቤት እና በዛ ስር በተቋቋሙ የተለያዩ የስራ ቡድኖች ውስጥ እየተሳተፈ ድርጅታችን ይገኛል፣ እየተጋበዘ ይገኛል። ከሚቀርቡ የወንጀል ምርመራዎችና የክስ ሂደቶች ጋር በተያያዘ እስካሁን ቀጥተኛ የሆነ የግንኙነት መስመር ከህግም አንጻር አሁን እንደምናደርገው ኮንሰርናችንን፣ ስጋታችንን ምርመራ ከሚደረግባቸው ከሚከሰሱ ሰዎች አያያዝ ጋር በተያያዘ የሚኖሩ የሰብአዊ መብት ጥሰቶች ቢገኙ እነሱን በምርመራ ሪፖርቶቻችን በማካተት ለተቋሙ ሪፖርቶቻችን የምናቀርብለት ተቋም ይሄ ነው። በዚሁ መልክ ነው የቀጠር ነው። ጌታቸው ተድላይ ጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ።